Science, and The other The I አውሮፓውያን ከዘመን መለወጫቸው ሳምንት በፊት በሚከበረው የገና በዓል በወቅቶች መፈራረቅ የሚከሰተውን በረዶ በጉጉት ይጠብቃሉ። በረዶ ከጎደለ ቅር ይላቸዋል፤ በዓሉ ይደበዝዝባቸዋል። በርካታ ኢትዮጵያውያንም ዘመን በሚለውጡበት መስከረም ወር ተፈጥሮ የምትለግሳቸውን አደይ አበባ በናፍቆት ይጠብቃሉ። ዙሪያ ገባው በቢጫው አበባ ተውቦ ሲመለከቱ፣ ያኔ አዲስ ዓመት ባተ ይላሉ። ወለል ግድግዳቸውን በአበባው ያስጌጣሉ። ልጃገረዶች አበባዮች ሲጨፍሩ አደይ አበባን ይዘው መዞራቸውም ያለ ነው። አደይ አበባ በኢትዮጵያውያን ያለውን ትልቅ ቦታ ለመረዳት አሁን በግንባታ ላይ ያለውን ብሔራዊ ስቴዲየም መመልከት ይበቃል። ከነስሙና ንድፉ አደይ አበባ ላይ የተንተራሰ ነው። የአዲስ ዓመት ማብሰሪያ የሆነው አደይ አበባ ከምን አይነት የእጽዋት ዝርያ ይመደባል? መገኛ ውስጥ በኢትዮጵያ ብቻ ይሆን? በአዲስ አበባ ዩኒቨርሲቲ የእጽዋት ባዮሎጂ መምህር ፕሮፌሰር ሰብስቤ ደምሰው ትንታኔ አላቸው። አደይ አበባ የምንላቸው አደኛ አንድ ብቻ ዝርያ አይደለም። ሁለት ሶስት የተቀራረቡ ዝርያዎች አደይ አበባ እንላቸዋለን ሳይንስ ጂነሱ ባይደንስ ይባላል። ባይደንስ በብዙ ሀገሮች ውስጥ አለ ነው። ነገር ግን ባይደንስ ማክሮ ካርፓ የሚባለው የእኛ አደይ አበባ ከምንለው ዋናው አንዱ እኛ ብቻ ሀገር ነው ያለው እና አንዳንዶቹ ሌሎች የባይደንስ ዝርያዎች ከኢትዮጵያም ውጭ አሉ። ስለዚህ የእጽዋት ዝርያው ሳይሆን በቤተሰቡ የሚጠሩ ሌሎች ስሞች ሌሎች አገሮች አሉ። አሁን ለምሳሌ በአማርኛ ግራር በኦሮምኛ ላፍቶ ይባላል። የብዙ እጽዋት ዝርያዎችን አንድ ላይ አጠቃሎ የያዘ ስም ነው። አሁን የደጋ ግራር፣ የባዝራ ግራር፣ የእንዲህ ግራር ብለን እያንዳንዱ እጽ የስሙ መጠሪያ ይኖረዋል እንደዚህም ባይደንስ የምንለው ልክ እንደ ግራር ማለት ነው። የአኬሻን እንደሚባለው ባይደንስ የሚባላል እኛ ሀገር ብቻ የሚበቅሉ የግራር አይነቶች አሉ። ከኛ ሀገር ደግሞ ውጭ የሚበቅሉ የግራር ዝርያዎች አሉ። በኦሃዮ ስቴት ዩኒቨርሲቲ የእጽዋትና የብዝሃ ህይወት ተመራማሪና መምህር ፕሮፌሰር መስፍን ታደሰ ስለ አደይ አበባና እርሱ በሚገኝበት የሳይንስ ቤተሰብ ውስጥ ሰፊ ጥናት ያካሄዱ ናቸው። በኢትዮጵያ ስለሚገኙ ዝርያዎች ብዛት ተከታዩን ብለዋል። እንግዲህ አንድ አምስት ስድስት ዘሮች ይኖሩታል። ስፔሽስ የምንላቸው ማለት ነው። እና የተወሰኑቱ አንድ ቦታ ይበቅላሉ። ሌሎቹ ሁሉም ቦታ ሊበቅሉ ይችላሉ። ሁሉም ቦታ ሊገኙ ይችላሉ። እዚህ ባይደንስ የሚባለው ውስጥ አሁን ባለው መረጃ አፍሪካ ውስጥ ወደ ስልሳ አራት ዝርያዎች አሉ። ከዛ ውስጥ አንድ ሀያው ኢትዮጵያ ውስጥ አሉ። ሀያ ነው ሀያ አንድ እንደዚህ የሚሆን ከዛ ውስጥ አስራ ሁለቱ ነው ኢትዮጵያ ብቻ ነው የሚበቅሉት። ሌላ ቦታ አይሄዱም። ባይደንስ መሰረቱ ሜክሲኮ ነው። ይህ ዝርያ በአሜሪካ ሜክሲኮና ደቡብ አሜሪካ እንደሚገኝ የሚናገሩት ፕሮፌሰር መስፍን ይህም የሚያመለክተው ትልቅ መሆኑን ነው ይላሉ። እንደ ያጥኚዎቹ አይነት የቁጥር ልዩነት ቢታይም በዚህ ዝርያ ስር እስከ 300 ዘሮች እንዳሉ ጥናቶች ያመለክታሉ። ባይደንስ ማይክሮካርፓ በተባለ የሳይንስ ስም የሚታወቀው አደይ አበባ በሌሎች በእርሱ ዝርያ ስር ከተካተቱ እጽዋቶች የሚለዩት ባህርያት እንዳሉት ሁለቱም ምሁራን ይገልጻሉ። እጽዋቶች አንዳቸውን ከአንዳቸው ለመለየት መገለጫ ባህሪያቸውን መመልከት እንደሚያስፈልግ ፕሮፌሰር ሰብስቤ ይናገራሉ። የቅጠላቸው አዘረጋግ፣ የአበባቸውና የፍሬያቸው ሁኔታ በመለያነት ከሚያገለግሉት ይገኙበታል። አንዳንዱ የቅጠሉ አዘረጋጉ ከሶስት ከአራት ስንጣቂዎች በላይ ይኖረዋል። አንዳንዱ ከአምስት ከስድስት ስንጣቂዎች በላይ ይኖረዋል። እነሱ ይታዩና ከዛ በኋላ በተጨማሪ አበባውን እናገኛለን። አበባውን ደግሞ ስናይ ቢጫው ቀለም አለ። ቢጫው ቀለም ላይ ነው ቢጫ ቁመቱ የተለየ ነው፣ ወርዱ የተለየ ነው። ከዛ በኋላ ፍሬዎቹ የተለያዩ ናቸው። የእነሱ ስብስብ በሙሉ አንድ ላይ ይቀመርና አንድ የዝርያ ከሌላው በምን ይለያል የሚለውን መለየት ያስችላል። የኛዎችም አሁን ባይደንስ ማክሮ ካርፓ የሚባለው ካርፓ ማለት ፍሬው ማለት ነው። ስለዚህ ፍሬው ተለቅ ያለ ማለት ነው። ፕሮፌሰር መስፍን በበኩላቸው የአዳይ አበባ ልዩ መገለጫ ከዘር ወደ ዘር መተላለፉ እንደሆነ ይገልጻሉ። ሌሎች የእጽዋት አይነቶች እድገታቸው ሲያበቃ ስራቸውና ጥቂት ግንዳቸው የሚተርፍ ሲሆን አደይ አበባ ግን ዘሩ ብቻ በመሬት ውስጥ እንደሚቀር ያብራራሉ። አንድ ዘር ዘር ካፈራ በኋላ ይሞታል። ተመልሶ የሚቀጠለው አመት እዛው አካባቢ ላይ በብዛት ይበቅላል። ሌሎቹም እንደ አጋጣሚ ተመሳሳይ አበባ ስለሚፈጥሩ አደይ አበባ ይባላሉ። ዋናው አደይ አበባ ባይደንስ ፕሬስቲናሪያ የሚባለው ነው። ከዛ ውስጥ ካሉት አንዱ መለያው ይሄ ነው ዘሩ ፕላንት ይሆናል ፕላንቱ አበባ ይፈጥራል ዘር ይፈጥራል ከዛ በኋላ ይደርቃል ዘውሮቹ እዛው ይበተናሉ በቅርብ ነው የሚበተኑት ብዙ አይርቁም። አካባቢው ካልተነካ መልሶ ደጋግሞ ደጋግሞ ይመጣል በየአመቱ እንግዲህ ዶርመንሲ የሚባል አለ በሳይንስ አንድ ፍሬ ወይም አንድ ሲድ የተወሰነ ጊዜ መጠበቅ አለበት ያን ስለሚጠብቅም ነው ስድስት ሰባት ወር ቆይቶ እንደገና የሚመጣው ዶርመንሲ ፒሪየድ አለው አንዳንዱ ከነጭራሹ ሁለት አመት ሶስት አመት የሚቆይም አለ ሲዱ አይበላሽም ብዙ ዓመት የሚቆይ ያለ ከዛ በኋላ ብቅ የሚል ሰባት ስምንት ዓመት የሚቆይ እና የአደይ አበባ እንግዲህ ከሶስት ወር በኋላ ስምንት ወር ዘጠኝ ወር ቆይቶ ነው ማደግ የሚችለው። ዘሩን ሰብስበህ ብትበት ነው አይበቅልልህም ወዲያው። በኢትዮጵያ ስሙ የገነነው አደይ አበባ የእይታ ጊዜው እንደ ስሙ ግዝፈት አይደለም። አበባው ተስፋና ደስታን ያንጸባርቃል በሚባለው ቢጫማ ቀለም ሀገር ምድሩን አልብሶ የሚቆየው ቢበዛ ለሶስት ወር እንደሆነ ጥናቶች ያሳያሉ። ይህም የአደይ አበባ ሌላው መለያ ባህሪ እንደሆነ ፕሮፌሰር መስፍን ይገልጻሉ። አደይ አበባ ከሶስት ወር በኋላ የመሰወሩ ምክንያት ምንድን ነው? ፕሮፌሰር ሰብስቤ ከእንቅልፋችን ለመንቃት ምን ሞላውን ሰዓት በማነጻጸሪያነት በመጠቀም ምክንያቱን ያስረዳሉ። በዘጠኝ ሰዓት ቀስቅሰኝ ነው የምንለዋድን ወይም በስምንት ሰዓት ወይም በአምስት ሰዓት እንዲቀሰቅሰን ነው የምናደርገው፣ ሰዓቱን ስንሞላ። ይሄ እያንዳንዱ እጽ የራሱ የሰዓት ሙሌት አለው ብንል ይመቻል። መቼ ነው የሚያብበው፣ መቼ ነው የሚያፈራው የሚለው ውስጣዊ ዘረመል ውስጥ ያለ ባህሪ ነው። አሁን አደ አበባ በአመት አንዴ ነው የሚያብበው። ይህ በሚያምብበት ጊዜ በእጹ ውስጥ ያለው ባህሪ አሁን ለምንድን ነው መስከረም ልዩ የሚያደርገው ዝናቡ ዘንቦ ዘንቦ ያበቃል ፀሐይ ይወጣል እነዛ ሁሉ አብሮ የተቀናበሩ ናቸው እዛ ሰዓት የተሞላው ውስጥ ማለት ነው ባህሪው ውስጥ ስለዚህ መስከረምን ልክ እንደዚህ በሚሆንበት ሰዓት እንዲያብብ የውስጥ የተሞላ ሰዓት አለው ብንል፣ የዘረመሉ ባህሪ ማለት ነው። እንደዛ ነው። ከእሱም በተጨማሪ መቼ የት ይበቅላል የሚለው ወስነዋል። ለምሳሌ አሁንም አደይ አበባ የምናገኘው አብዛኛው ከፍ ወዳሉት ቦታዎች ነው። በጣም በረሃ የሆነ ቦታ አናገኘውም። ከፍታ የሆነ ቦታ የተወሰነ የከፍታ ባህሪ አለው። የተወሰነ የፀሐይ የሚያገኘው ልክ አለው። የተወሰነ ሙቀት አለው። እነዛ ሁሉ አቀናብሮ መቼ ነው የሚያብበው ሲባል፣ ያች ሰዓት ተወስናለች። ለዚህም ነው አደይ አበባ አሁን መስከረም ሲጠባ የሚያው እስከ መስቀል ድረስ ይቀጥላል። በአመቱ መጀመሪያ ወራት በየቦታው የሚገኘው አደይ አበባ እንደው በየቦታው ከስሞ ከሚቀር ይልቅ ጥቅም ላይ መዋል ይቻል ይሆን? የኦሃዮ ዩኒቨርሲቲ ፕሮፌሰር መስፍን ከ33 ዓመት በፊት በኢትዮጵያ ባካሄዱ ጥናት አደይ አበባ ከፋና አርሲ ውስጥ ለጥቅም እንደሚውል ደርሰውበታል። ኢትዮጵያ ውስጥ እንግዲህ ከፋና አርሲ ውስጥ ነው ደም እንጠቀምበታለን ብለው የነገሩኝ። ለምሳሌ ሴቶች ይወልዱና ደማቸው ቶሎ አይቆምም። የዛን ጊዜ ያንን አበባ ጨቅጭቀው ጭማቂውን ያጠጧቸዋል ነው የነገሩኝ። ሌላ ኢንሴክቲሳይዳል ኢንሴክት ይገላል የሚል አይቻለሁ። አንዳንድ ጥናቶች አደይ አበባ ለስኳር በሽታና ለጭንቅላት ካንሰር ሕክምና መዋል እንደሚችል ይጠቁማሉ። ኢኮፒያ የተባለ በኢትዮጵያ ያለ ድርጅት ከአደይ አበባ የተሰራ ክሬም ለገበያ እንዳበቃ ገልጿል። ክሬሙ ወንዶች ጺማቸውን ከተላጩ በኋላ የሚቀቡት ነው። ድርጅቱ ለሴቶች ያመረተው ክሬም ደግሞ ለማድያት ማጥፊያነት እንደሚውል ከድርጅቱ የተገኘ መረጃ ያመለክታል። አደይ አበባ የሚመዘዝበት ባይደንስ በሌሎች ሀገራት በምን ጥቅም ላይ ይውላል? ፕሮፌሰር መስፍን፣ ባይደንስ ባለበት ቦታ ይጠቀሙበታል። ለምሳሌ እንደ ሜክሲኮ የተለያየ አይነት ጥቅም ላይ ይውላል። እሱን ቀጥቅጠው ፊታቸውን ይቀቡታል። ማማሪያ፣ ማጌጫ ያደርጉታል። በአጠቃላይ እንግዲህ እዚያ ማየው ከጌጥ ጋር ነው። ሴቶቹ ማጌጫ ያደርጉታል፣ ልብሳቸውን ማቅለሚያ ያደርጉታል። አንዳንዶች ደግሞ አንዳንዱን የአበባ ዘር የባይደን ስም ሆነ የሌላው ተዛማጅ የሆነው የእሱን ፍላወርስ ወይም ዘሮቹን ከየቦታው አምጥተው ተክለው ለአበባነታቸውና ንቦች ማር እንዲሰሩበት ነው። ምክንያቱም ፍላወሮቹ ብዙ ናቸው። እንግዲህ አዳይ አበባ ስታየው አንዱን በጥሰ ስታየው እዛ ውስጥ ምናልባት ከመቶ በላይ ትናንሽ አበቦች ናቸው ያሉት አንድ ይመስላል፣ ግን ብዙ ናቸው እና እዛ ውስጥ እያንዳንዱ ውስጥ ማር አለ። እንግዲህ የማር ሶርስ ነው ማለት ነው። የዛሬው ጥንቅራችን የእስካሁኑ ነበር። ተስፋ ለሞልደየስ ነኝ። መልካም ጊዜ sorry clara i that you know we